የአሜሪካ ድምፅ ነው። በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ይጀምራል።

በሀላባ ዞን የጎርፍ አደጋ የአምስት ሰዎች ሕይወት አለፈ። ሶስት ልጆች የከብት አገዱ ልጆች ድንገት የመጣ ጎርፍ ይዟቸው ሴት እነሱን ለማስታል ስጋት ስለነበረ አንድ ጎልማሳም ጭምር ውሃ ወስቶታል ማለት ስለዚህ፣ በአንድ ወረዳ ላይ አራት ሰው ሞቷል። በተመሳሳይ መልኩ አቶቴ ወረዳ ላይ አንድ ሰው እንደዛው በተመሳሳይ መልኩ ሞቷል። የዞኑ አስተዳደር የኮሚኒኬሽን መምሪያ ኃላፊ አቶ ሀሩን አህመድ ነው ቀደም ሲል

ሙሉ ዘገባው በአብየርስ ይቀርባል። ሌሎችም አገራዊና ዓለም አቀፋዊ ዘገባዎቹ በዛሬ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ተካተዋል። ሰላም ጤና ይስጥልን፣ አድማጮቻችንና ተመልካቾቻችን። የሰኞ ሚያዝያ 28 2016 ዓ ም የምሽቱ ዝግጅታችን ተጀምሯል። አስማማየ ነው ነኝ። እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ ከእናንተ ጋር ቆይታ የማደርግ ነው የሚሆነው። ከአለም ለተሰባሰቡ የዕለቱ ዋና ዋና ዜናዎች ደረጀ ደስታ ዚ አብሮኛለ። ለስቱዲዮ ቅንብሩን ደግሞ ኤልያስ አስማረ ይመራልናል። የፕሮግራም ዋና አዘጋጅ

ሲዮና ጽዮን ግርማነች የዝግጅቶቻችን ደግሞ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በሌሎች የማህበራዊ ትስስር ገጾቻችንም የተከታተላችሁ ከኛ ጋር ቆይታ ማድረግ ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። እንድትከታተሉን እንጋብዛለን። አሁን ከአለም ልሰባሰብ ዋና ዋና ዜናዎች ወደ ደረጀ ልምራችሁ።

ጤና ስጥልን በድጋሚ አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የአለም ዜናዎች አሰማችኋለሁ። የሱዳኑ ፈጥኖ ደራሽ ኃይሎች ቡድን ኢትዮጵያ ውስጥ አሰቃቂ ድርጊቶችን ፈጽመዋል በሚል ክስ የሚያቀርብባቸው ያላቸው የትግራይ ነፃ አውጪ ግንባር ወይም ህወሓት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ መሆናቸውን የሚያረጋግጥ መረጃ መሰብሰቡን አስታውቋል።

በጀነራል መሐመድ ሀምዳን ደጋሎ የሚመራው ኃይል ቅዳሜ ዕለት በኤክስ ማህበራዊ ትስስሩ ገጽ ላይ ባወጣው መግለጫ መረጃው ቀደም ሲል የሱዳን ጦር የውጭ ተዋጊዎችን እንደሚቀጥር ገልጸው ዓለም አቀፍ ሚዲያዎች የዘገቡትን ዜና እንደሚያረጋግጥ አመልክቷል።

ጦርነቱ እንደ አውሮፓ አቆጣጠር በሚያዝያ 15 2023 ዓ ም ከጀመረበት ጊዜ አንስቶ የሱዳን ጦር የተለያዩ አገራት የውጭ ተዋጊዎችና ቡድኖችን እርዳታ ጠይቋል ያለው የፈጥኖ ደራሹ ቡድን መግለጫ የውጭ ኃይሎች ሲል የጠቀሳቸው ቡድኖች አየር ኃይሉን መደገፍ፣ ምህንድስና፣ መድፎችን ማንቀሳቀስ፣ ወታደራዊ ድሮኖችን ማሰማራትና የመረጃ ጦርነት ማካሄድን ጨምሮ በተለያዩ ተግባራት የሱዳኑን ጦር ይደግፋሉ ሲል ከሷል።

በውጊያው ወቅት የተገደሉ በርካታ ቅጥረኛ ተዋጊዎችንም መመዝገቡንም ጠቅሰዋል። ክሱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፈጥኖ ደራሹን መግለጫ መሰረት የሌለው ሲል አጣጥሎታል። አስተዳደሩ የፈጥኖ ደራሹን ክስ አጥብቆ ይቃወማል፣ በከፍተኛ ሁኔታ ያውግዛል ብሏል። የፈጥኖ ደራሹ ውንጀላ በአስር ሺዎች የሚቆጠሩ ሰዎችን ህይወት በአሳዛኝ ሁኔታ የቀጠፈውን የእርስ በርስ ጦርነት ዓለም አቀፋዊ ምስል በመስጠት

በሱዳን ጦር ላይ ለሚያደርገው ዘመቻ ዓለም አቀፍ ድጋፍ ለማሰባሰብ የተነደፈ ይመስላል ያለው የጊዜያዊ አስተዳደሩ መግለጫ የህወሓት ተዋጊዎች በሱዳን የእርስ በርስ ጦርነት ውስጥ ተሳትፈዋል የሚለው ውንጀላ በምናባዊ ፈጠራ ላይ የተመሰረተ ነው ብለዋል።

አስተዳደሩ አክሎ ህወሓት የፖለቲካ ድርጅት መሆኑንና የታጠቀ ቅንፍ ወይም የተደራጀ ሚሊሻ የሌለው መሆኑን በመግለጽ በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የትግራይ ተወላጆች ወደ ሱዳን በተሰደዱበት ወቅት ጥገኝነት በሰጠችው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ውስጥ ጣልቃ የሚገባበት ምክንያት እንደሌለው አመልክተዋል።

ሁለቱም ወገኖች ግጭቱን የሚያባብሱ መግለጫዎችን ከማውጣት እንዲቆጠቡ ያሳሰበው የትግራይ ጊዜያዊ የትግራይ ክልል ጊዜያዊ አስተዳደር መግለጫ ይልቁንም ፖለቲካዊ መፍትሄ ለማምጣት በጠረጴዛ ዙሪያ ተቀምጠው እንዲወያዩ ጠይቋል። የቶጎ ገዥ

ፓርቲ በምዕራባዊ አፍሪካዊቷ አገር በተካሄደው የፓርላማ ምርጫ አብላጫውን መቀመጫ አሸነፈ። የፕሬዝደንት ፎር ኛሲን ግቤን የስልጣን ዘመን ለማራዘም የተወሰደው እርምጃ አካል ነው በሚል በተቃዋሚዎች ተቀባይነት የተነፈገውን ጊዜያዊ የምርጫ ውጤት የምርጫ ኮሚሽኑ ባለፈው ሳምንት ይፋ አድርጓል። ከትናንት በስቲያ ቅዳሜ ምሽት የወጣው ውጤት ገዢው ዩኒየን ፎር ዘ ሪፐብሊክ ወይም የሪፐብሊኳ ህብረት ፓርቲ ከ113 መቀመጫዎች

ቶ ስምንቱን ማሸነፉን ይናገራል። አዲሱ ህገ መንግስታዊ ማሻሻያ በፕሬዚዳንታዊ የስልጣን ዘመን ለውጥ አድርጎ አንድ ፕሬዚደንት ለሁለት ባለ አራት ዓመታት ዘመኖች መመረጥ እንደሚችል ስለሚደነግግ የ57 ዓመቱ ኛሲንግቤ የ

አሁን የስልጣን ዘመን ከሁለት ዓመት ባነሰ ጊዜ ሲያበቃ እንደገና ለስምንት ዓመታት በስልጣን ላይ እንዲቆዩ እንደሚያስችላቸው ተዘግበዋል። የገዢው ፓርቲ ቃል አቀባይ ጊልበርት ባዋራ ለአሶሲኤትድ ፕሬስ በሰጡት ቃል ቶጎያውያን በግልጽ ደግፈውናል ብለዋል።

ምዕራብ አፍሪካዊትን አገር ለ40 ዓመታት የገዙት አባታቸውን ኢያዴማን የተኩት ፎር ኛሲንግቤ ቶጎን 20 ዓመታት ለሚሆን ጊዜ እየመሩ ነው። ተቺዎች እንደሚሉት ሕገ መንግስታዊ ማሻሻያው የኛሲንግቤን ቤተሰብ ስርወ መንግስት ያስቀጥላል።

እስራኤል ፍልስጤማውያን ራፋን ለቀው እንዲወጡ አሳሰበች። የእስራኤል ጦር ኃይል በራፋ ምስራቃዊ ክፍል የሚገኙ ነዋሪዎች ሃን ዩኒስን ጨምሮ የሰብአዊ ረድኤት ክልል ሲል ወደ ገለጸው አካባቢ እንዲያቀኑ ዛሬ ሰኞ አሳስበዋል። እስራኤል ማሳሰቢያውን ያወጣችው ራፋ ላይ በእግረኛ ጦር ልትከፍት ካቀደችው ጥቃት አስቀድመው ነው። የእስራኤል መከላከያ ኃይሎች ቃል አቀባይ በአረብኛ ማህበራዊ ሚዲያ ባሰፈረው መልእክት የእስራኤል ጦር ራፋ ውስጥ በሚገኙ አሸባሪ ድርጅቶች

ሰዎች ላይ የኃይል እርምጃ ስለሚወስድ በዚህ አካባቢ የሚገኝ ማንኛውም ሰው ሕይወቱን አደጋ ላይ ይጥላል ብለዋል። እስራኤል በራፋ ለተገደበ ወታደራዊ ዘመቻ እየተዘጋጀች ነው ያሉት የወታደራዊ ቃል አቀባይ በግምት 100 ሺህ የሚሆኑ ሰዎች ቦታውን በተፈቀደው የመውጫ አቅጣጫ ለቀው እንዲወጡ ጠይቀዋል። እስራኤል ሐማስን ለማሸነፍ በራፋ ላይ ጥቃት መሰንዘር አስፈላጊ ነው ብላለች።

ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና ሌሎች እስራኤል ከግማሽ በላይ የሚሆነው የጋዛ ህዝብ በተጠለለበት አካባቢ መጠነ ሰፊ ጥቃት ከፈጸመች ሰብአዊ ጥፋት ሊደርስ እንደሚችል አስጠንቅቀዋል።

ፕሬዚደንት ጆ ባይደን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ዛሬ ሰኞ በስልክ መነጋገራቸውን ዋይት ሀውስ አስታውቋል። ከፍተኛ የሐማስ ባለስልጣን ነዋሪዎች ራፋ አለቀው እንዲወጡ የተሰጠውን ትዕዛዝ መዘዝ የሚያስከትል አደገኛ አባባሽ ብለውታል። የተባበሩት መንግስታት የፍልስጤም ረዴት ተቋም በማህበራዊ ሚዲያ ዛሬ ሰኞ ባወጣው መልእክቱ እስራኤል በራፋ በምታካሂደው ዘመቻ ተጨማሪ ሲቪሎችን፣ ስቃይ፣ ሞትና ውድመትን ያስከትላል ብለዋል።

አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የተባበሩት መንግስታት የኒውክሌር ተመልካች ተቋም ኃላፊ ራፋኤል ግሮሲ በእስላማዊት ሪፐብሊክ ኢራን ፈጣን የኒውክሌር መርሃ ግብር ላይ ተቋማቸው የሚያደርገውን ቁጥጥር ለማሻሻል ዛሬ ሰኞ ወደ ኢራን በረዋል። ግሮሲ ኢራን ምርጫዋ መሳሪያዎቹን መስራት ከሆነ ለበርካታ የኒውክሌር ቦምቦች መስሪያ በከፍተኛ ደረጃ የተከማቸ የበለጸገ ዩራኒየም እንዳላት አስጠንቅቀዋል።

የኢራን ባለስልጣናት የአቶሚክ መሳሪያዎችን ለመስራት ፍላጎቱ ሊኖራቸው እንደሚችል ዝተዋል። የሻይድ ቤሄሽቲ ዩኒቨርሲቲ ቻንሰለርና የኒውክሊየር ፊዚክስ ባለሙያ የሆኑት ማሐሙድ ሬዛ አጋሚሪ ለእኛ የአቶሚክ ቦምብ መስራት የአቶሚክ ቦምብ ካለመስራት የቀለለ ነው ብለዋል። ግሮሲ ተቋሙ የኢራን የኒውክለር ማብላያ ለሚሰጠው ማበልጸጊያ እየዋለ ስለመሆኑ ዋስትና መስጠት እንደማይቻል አምነዋል።

ባለፈው ወር ለስካይ ኒውስ ኢራን ውስጥ የምናካሄደው የምርመራ ደረጃ ሊኖረን በሚገባ ደረጃ ላይ አይደለም ሲሉ ግሮሲ አክለዋል። የኢራን መገናኛ ብዙኃን ግሮሲ ዛሬ ከኢራን ውጭ ጉዳይ ሚኒስቴር ሁሴን አሚራ አብዱላሂ ጋር እንደሚገናኙ ተናግረዋል። ቴህራን ባለፈው ሚያዝያ እስራኤል ላይ ታይቶ የማይታወቅ የሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች። የእስራኤል የኒውክለር መርሃ ግብር ኢራን ከጥቃት ከመሰንዘር አላቆማትም። ተንታኞች እንደሚሉት ኢራን

ትልቅ ጥቃት ያደረሰችበት ቦምብ ራሷን ቢሆን ሳትፈልገው አትቀርም። የቻይናው ፕሬዚደንት ሺ ፈረንሳይን እየጎበኙ ነው። የቻይናው ፕሬዚደንት ሺጂፒንግ ዛሬ ሰኞ ፓሪስ በሚገኘው ኤልሴ ቤተ መንግስት በፈረንሳይ ፕሬዚደንት ኢማኑኤል ማክሮን አቀባበል ተደርጎላቸዋል።

ፕሬዚደንት ሺ ያልተለመደውን የመንግስት ጉብኝት የጀመሩት ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና ከአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌን ጋር የሶስትዮሽ ውይይት በማድረግ ነው። በዓለም አቀፍ ውጥረት በነገሰበት በዚህ ወቅት ግንኙነቶችን መልሶ ለመመስረት በሚያደርጉት በአውሮፓው ጉዟቸው ፈረንሳይ ለሺ የመጀመሪያዋ ናት።

ማክሮን በፈረንሳይ የሁለት ቀናት ጉብኝት የሚያደርጉት ሺ ሩሲያ በዩክሬን ያለውን ጦርነት እንድታቆም ያላቸውን ተጽዕኖ እንዲጠቀሙ ግፊት እንደሚያደርጉ ተጠብቋል። መሪዎቹ በኤሌክትሪክ መኪኖች፣ በኮኛክና በመዋቢያዎች ላይ በሚነሱ የንግድ ውዝግቦች ላይም ይመክራሉ ተብሎ ይጠበቃል። ሺ በአውሮፓ ቆይታቸው በዋነኝነት የሚያተኩሩት በአውሮፓ ህብረትና በቻይና መካከል ፍታዊ የንግድ ግንኙነት እንዲኖር ለማድረግ ነው

እንዲሁም በቻይና የሚደጎሙ ኢንዱስትሪዎች የአውሮፓ ገበያዎችን ውድ ባልሆኑ እቃዎች በማጥለቅለቅ ላይ እንደሆነም ተገልጸዋል። ከሺ ጉብኝት አስቀድሞ ማክሮን እና ቮንደርላይን በሰጡት መግለጫ ውይይቱ በአውሮፓ ህብረትና ቻይና ግንኙነት ዙሪያ እንደሚኖር ተናግረዋል።

ቮንደርሌን አይ አስፈላጊ ሆኖ ሲገኝ ንግድ መከላከያ ዘዴዎችን መጠቀምን ጨምሮ የአውሮፓ ህብረት ኢኮኖሚውን እና ደህንነቷን ለመጠበቅ ቁርጠኝነት በማረጋገጥ ለፍትሃዊ አጸፋ ንግድ መጠቃቀም መጠቃቀምና የገበያ ተደራሽነትን አስፈላጊነት አጽንኦት ሰጥተዋል። የቻይናው መሪ ነገ ማክሰኞ ወደ ሰርቢያና ሃንጋሪ ያቀናሉ።

በመጨረሻም የኦሎምፒክ ሯጭ ኢትዮጵያዊ አትሌት ጠና ነገሪ ከዚህ ዓለም በሞት ተለየ። በማራቶን ውድድር ዝናን ካተረፉት አትሌቶች አንዱ የሆነው የኦሎምፒክ ሯጭ አትሌት ጠና ነገሪ ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያኑ በ1992 የጃፓን ፉኮካ ማራቶን በ1991 የኦል አፍሪካን ጌምስ በ1994 የጣሊያን ቬኒስ ማራቶንን ጨምሮ በተለያዩ ዓለም አቀፍ ውድድሮች ያሸነፈው አትሌት ጠና በባርሴሎና ኦሎምፒክና

ሌሎች ዓለም አቀፍ ውድድሮች አገሩን ወክሎ ተወዳድረዋል።

አትሌቱ በተለያዩ ዓለም አቀፍ ውድድሮች ስምንት የወርቅ ሜዳሊያዎችን ጨምሮ በድምሩ ሀያ ሜዳሊያዎችን ማሸነፉን ለአሜሪካ ድምፅ የደረሰው የሕይወት ታሪኩ ያስረዳል። በቀድሞ የወለጋ ጠቅላይ ግዛት በአሁኑ የኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በ1962 ዓ ም የተወለደው አትሌት ጠና ባደረበት ህመም በአገር ውስጥና በውጭ ሕክምና ሲከታተል ቆይቶ ባለፈው ሳምንት አርብ ሚያዝያ 25 ቀን 2016 ዓ ም በአዲስ አበባ

አዲስ ህይወት ሆስፒታል በህክምና ላይ እያለ በ54 አመቱ ማረፉ ታውቋል።

የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቱ ህልፈት የተሰማውን ሀዘን ገልጿል። የአትሌቱ ስርዓተ ቀብር ዛሬ ሰኞ ሚያዝያ 28 ቀን 2016 ዓ.ም በአዲስ አበባ ሰዓሊተ ምሕረት ቅድስተ ማርያም ቤተ ክርስቲያን ተፈጽመዋል። አትሌት ጠና ነገሪ ባለትዳር የነበረ ሲሆን የሶስት ወንድና የአንድ ሴት በድምሩ የአራት ልጆች አባት ነው። አድማጮች፣ ለምሽቱ የተጠናቀረው የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅት ወደ አስማማው መልሳችኋለሁ።

ለዓለም ዜናዎቹ ደረጃ ደስታን በጣም አመሰግናለሁኝ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የሰኞ ሚያዝያ 8 2016 ዓ.ም የምሽቱን ዝግጅታችን ነው።

የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር ተመሳሳይ ስለሆኑ በቀላሉ በቶሎ ለማግኘት እንዳልኩህ በጣም ያስቸግራል እና በሽታው ሲገኝ በጣም ወይቶ አስቸጋሪ ደረጃ ላይ ደርሶ ነው ትልቁ። ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት፣ በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው። የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው

ዶክተር አሌክስ አካሉ ናቸው። በሁለተኛው አጋማሽ የአኪበውን የጠይቁ ቅንብራችን በገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር ህመም አዲስ ተስፋ ስለፈነጠቀው ህክምና ሙያ ማብራሪያ ያጋሩናል። በሰዓቱ ወደ እናንተ ይደርሳል። አድማጮቻችንና ተመልካቾቻችን በምሽቱ ሌሎች የአሜሪካ ድምፅ ባልደረቦቻችንም ከእኛ ጋር አብረን እያመሹ ይገኛሉ። በምስልና ድምፅ ቅንብር አሸናፊ አሸናፊና፣ ግርማ ደገፋ እንዲሁም የዌብና የማብረ ድረገጽ ፕሮዲሰራችን አባየ ገበያውን

ጨምሮ ሌሎች የአሜሪካ ድምጽ ባልደረቦቻችንም ከእኛ ጋር አብረን አሉ። ያስተናግድኳቸው ያለው ታስማማ አየኖ ነኝ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሜ ከራዲዮ፣ በቴሌቪዥን፣ በተጨማሪ በሌሎች የዌብሳይትና የማብረድ ገጽ አማራጮቻችን ተከታትሉት። በድጋሜ ላስታውሳችሁ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። ተከታተሉን። አሁን ወደ እለቱ አብይ ድረስ እናልፋለን።

በማዕከላዊ ኢትዮጵያ ክልል ሃላባ ዞን ባለፈው ሳምንት ቅዳሜ ጣለው ከባድ ዝናብ ባስከተለው ጎርፍ አምስት ሰዎች መሞታቸውን የዞኑ አስተዳደር አስታወቀም። ብሔራዊ ሜትሮሎጂ ኤጀንሲ በደቡባዊ አገሪቱ ክፍል ከመደበኛ በላይ የሆነ የዝናብ መጠን እንደሚቀጥል ገልጾ ተመሳሳይ አደጋዎች ሊከሰቱ እንደሚችሉም አሳስቧል። ዮናታን ዘብዲዎስ ተጨማሪ ያለው በሃላባ ዞን ዋራ ዲጆ እና በቁልቶ ከተማ ዙሪያ ወረዳዎች ባለፈው ሳምንት ቅዳሜ ሚያዝያ 26 ቀን 2016 ዓ ም

በተከሰተው የጎርፍ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ አስተዳድር

የኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ሀሩን አህመድ ለአሜሪካ ድምፅ በስልክ አስታውቀዋል። በዚህ ጎርፍ ሶስት ልጆች ከብት አገድ ልጆች ድንገት የመጣ ጎርፍ ይዟቸው፣ ሴት እነሱን ለማሳል ሲከተል ነበረ። አንድ ጎልማሳም ጭምር ውሃ ወስቶታል። ስለዚህ በአንድ ወረዳ ላይ አራት ሰው ሞቷል። በተመሳሳይ መልኩ አቶቴ ወረዳ ላይ አንድ ሰው እንደዛው በተመሳሳይ መልኩ ሞቷል። በአጠቃላይ በአምስት ሰዎች ላይ የሞት አደጋ ደርሷል። የጎርፍ አደጋው ከሰው ሕይወት በተጨማሪም ከሰላሳ ሄክታር በላይ ምርት ላይ የነበሩ ልዩ ልዩ

ሰብሎችን ማውደሙና ሌሎች ጉዳቶችን

ማድረሱንም ኃላፊው ተናግሯል። የቤት እንስሳት ወደ አስራ አራት ፍየሎች ጉዳት ደርሶባቸዋል። ቅድመ በልግ ላይ በተሰሩ ሰብሎች ላይም በተባሰ መልኩ አደጋ ደርሷል ማለት ነው። በከተማም እንደ በተባሰ መልኩ ኮሊቱ አጠቃላይ ሆስፒታል ላይ ከፍኛ ጎርፍ ገብቶ በተወሰነ መልኩ የህክምና በህክምና መስሪያ መሰሮች ላይ ጉዳት አድርሷል። የህክምና ብሎትንም በተወሰነ መልኩ ማስተዋገል ችለዋል ማለት ነው። ስለዚህ በከተማም አንዳንድ ቀበሌዎች ላይ ቤታቸውን ሙሉ ሁሉ ጎርፍ ውሃ የያዘባቸው፣ ንብረታቸውን የጎዳባቸው አርሶ አደሮች አሉ።

ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሶስት ሰዎች አስክሬን መገኘቱና የሌሎች ሟቾችና አስክሬን ለማግኘት የፍለጋ ሥራ እየተከናወነ እንደሚገኝ ኃላፊው አቶ አሮነ ጠቁሟል። በተከሰተው የጎርፍ አደጋ ከፍተኛ የሆነ የመሬት መሰንጠቅ መከሰቱን የጠቀሙት ኃላፊው በሀላባ ዞን ዋራ ዲጆና በቁሊቶ ከተማ ዙሪያ ወረዳዎች በ2008ና በ2009 ዓ ም ተመሳሳይ

አደጋዎች አጋጥሞ እንደነበረ ማስታውሰዋል። ወረድጆ ወረዳ ወዳና ባል አካባቢ ከፍተኛ ጎርፍ ተከስተዋል። ከዚህ በፊት በጣም ብዙ ቤቶችን፣ ብዙ ሰው አፈናቅሎ ብዙ ንብረት አውድመዋል። ግን ያኔ ይሄን ያህል ከፍተኛ የሰው ሞት አደጋ አልደረሰም። ያኔ የሞተ አንድ ሰው ነው። ግን በጣም ብዙ ሰው ተፈናቅለዋል። ብዙ ንብረት ወድመዋል። ከሐዋሳ ጀልባ ሁሉ አምጥተን በትልቅ ሀይቅ ፈጥሮ ሰዎችን በጀልባ ሁሉ የማጓጓዝ ስራ ተሰርተዋል። ከዚህ በፊት ግን በዛም በተከሰተ ጊዜ ይሄን ያህል የሰው ጉዳት የሰው ሞት አልደረሰም። በዚህ ዙር ነው እንግዲህ በድንገት በማይታሰብ መልኩ ከፍተኛ

ሰው ናይ ህዝብ አምስት ሰው ቀላይ አይደለም። አምስት ሰው ወት እስካሁን አልፏል። ንብረትን በተወሰነ መልኩ ጉዳት ደርሷል። በእርግጥ ከዚህ ፊት ጉዳት በደርስባቸው አካባቢዎች በተደረገው ጥንቃቄ ሰው ከዝቅተኛ ቦታና ውሃ በሚያስበሱ አካባቢዎች ቤቱ ወደላ ከፍ አድርጎ ከፍተኛ ቦታ ቤት እንዲሰራ በመደረጉ እዚ ከዚህ ፊት ችግር በፍጥርባቸው አካባቢዎች ላ ዘንድሮ በዚህ ሰዓት ላይ ችግር አልተከሰተም። ይህ ከዚህ ፊት ብዙ ችግር በማይከሰትባቸው አካባቢዎች ነው። ይህ ሞት ደረጃ አደጋ ያደራል። የብሔራዊ ሜትሮሎጂ ኤጀንሲ የረጅም ጊዜም ትንበያ ከፍተኛ ባለሙያ በቃሉ ታምነም

በደቡባዊ ኢትዮጵያ ከመደበኛ በላይ የሆነ የዝናብ መጠን መጣሉን እንደሚቀጥል ጠቁመው አደጋውም ከዚሁ ከፍተኛ ዝናብ ሰጪ ሁኔታ ጋራም የተያያዘ እንደሆነ አስረድተዋል። ደቡብና የደቡብ ምስራቅ የሀገራችን ክፍል ዋነኛ የዝናብ ወቅቶቻቸው እንደሆነ ይታወቃል። በዚህ ወቅት ነው በአመት ከአምሳ ፐርሰንት በላይ የሆነውን የዝናብ ድርሻቸውን የሚያገኙት እስከ ግንቦት ባለው ወቅት ነው። ደቡብ ኢትዮጵያን ጨምሮ የሲዳማ ደቡብ ምዕራብና አብዛኛው

የሶማሌና የደቡብ ኦሮሚያ አካባቢ ዋነኛው ወቅታቸው ነው። አሁን ያለው ሁኔታ ማለት ነው። ስለዚህ ኢትዮጵያ

ቴክኖሎጂ ኢንስቲትዩት ወቅት ከወጋት በፊት ትንቢያ በየ ጊዜው ከአንድ ወር ቀደም ብሎ የሚሰጥበት ሁኔታ ነው ያለው። የደቡብ አጋማሽ ገጭ ክቶች ላይ ደቡብ ምስራት ኮማኔት ጨምሮ ከባድ ዝናብ ሊሆን እንደሚችል ትንቢያ እየፈጠነ ያለበት ሁኔታ ነው ያለው እና ወቅቱም ገና ይሄን ሚያዝያና ሙሉ ግንቦቱ ድረስ የሚሄድበት ሁኔታ ነው ያለው። አቶ በቃሉ በመጪዎቹ ቀናትና እስከ ግንቦት ወር ማብቂያ ድረስ ከፍተኛ የዝናብ መጠን እንደሚኖር ተናግረው ተገቢው ጥንቃቄ እንዲደረግ ማሳስበዋል።

ይችላል እንደ ጥቅል እንግዲህ አሁን እዚህ ከባድ ዝናብ ሲኖርባቸው የሚችሉ ቦታዎችን ነው። በተለይም የአፍርቀት ትንቢያ በምስጥበት ጊዜ በዞን ደረጃ ነው እየተነተነ የምስለሆነ እነዚህ እነዚህ አስር ልክ ከመደበኛ በላይ ዝናብ ሊሆን ይችላል እና የሚመለከተው ክፍል እንዲጠነቅቅ ያ ስፔሻ በዞን ደረጃ ነው። አሁን ባለው ሁኔታ ትንቢያ እየፈጠነ ያለንበት በተባበሩት መንግሥታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ከኢትዮጵያ መንግሥት ጋር በሰሩት ቅድመ ትንቢያም

ከባድ የጎርፍ አደጋ የሚከሰትባቸውን አካባቢዎችን ለይተዋል። በተጨማሪም በአገሪቱ ከየካቲት እስከ ሰነ የበልግ ወቅት የጎርፍ አደጋም ቅድመ ጥንቃቄ ማድረግ እንደሚገባም አስታውቆ ነበር። በዚህ ሁኔታ ተገቢውን ሰብአዊ ድጋፍ ለማቅረብ የገንዘብና የቁሳቁስ ድጋፍ እጥረት ስለመኖሩም ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድየስ ሐዋሳም።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል።

የትንታኔ መጽሔት የመጀመሪያ ቅንብራችን ጋምቤላን ይመለከታል። በጋምቤላ ክልል ባለፈው ሳምንት ቅዳሜ ታጣቂዎች በዝ ማመላለሻ አውቶብስ ላይ በፈጸሙት በተባለ ጥቃት ሰባት ሰዎች መቁሰላቸውን የአካባቢ ነዋሪዎች ገለጹ። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታልም የጥቃቱ ሰለባ የሆኑ ሰባት ቁስለኞችን እያከመ እንደሚገኝ ለአሜሪካ ድምፅ አስታውቋል። የጋምቤላ ሕዝቦች ዲሞክራሲያዊ ንቅናቄ ፓርቲ በበኩሉ የክልሉ መንግስት አጥፊዎችን ለግ እንዲያቀርብ ጠይቋል።

የክልላዊ መንግስቱ የሰላምና ጸጥታ ቢሮ ደግሞ ጥቃት ፈጻሚዎችን ለመያዝ ክትትል እያደረገ እንደሆነ ገልጾ ህዝቡን በጥቆማ እንዲተባበረው ጥሪ አቅርቧል። ገብረ ሚካኤል ገብረ መደን ዝርዝር አለው። ከትላንት በስቲያ ቅዳሜ ሚያዝያ 26 ቀን 2016 ዓ ም ከኢታንግ ወረዳ ወደ ጋምቤላ ከተማ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል።

ባለፈው ሳምንት ቅዳሜ ሰባት የጥቃቱ ተጎጂዎች ወደ ሆስፒታሉ መግባታቸውን አስታውቀው የተወሰኑት እስካሁን ሕክምና እየተደረገላቸው እንደሆነ አመልክተዋል። ሰባት ናቸው። ሁለቱ ዝም ብሎ መኪና ዝም ብሎ መስታወት ምናምን ነውና፣ አምስቱ ደግሞ ዳይሬክት ቤት ነው ያገኛቸው። ከአምስቶቹ ውስጥ ደግሞ ሁለቱ ትንሽ ከበድ ይላል። እግር ውስጥ ትንሽ ስብራት አለው። ይህ የሚያሰጋ ስብራት ነው ማለት ነው። ሰባት ሰው ቆስለዋል። አሁን በምን ሁኔታ ላይ ይገኛሉ? አይ ደህና ናቸው

ሁለት ወደ ቤት ወልተናቸዋል ወደ ቤታቸው ሄዷሉ። አምስቱ አሉ ዝም ብሎ ለጀነራል ሊቫሌሽን ምናምን አሉ ግን ደህና ናቸው። የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ሳይመን ቱት በበኩላቸው የህዝብ ማመላለሻ አውቶቡሱ ስልሳ ሰዎችን እንደጫነ ከኢታንግ ወረዳ ተነስቶ ወደ ጋምቤላ ከተማ ሲጓዝ የአቦል ከተማን እንዳለፈ በጋምቤላ ከተማ አቅራቢያ በታጣቂዎች ተኩስ እንደተከፈተበት ተናግረዋል።

በዚያ መስመርና አካባቢ ተደጋጋሚ ጥቃቶች እንደሚፈጸሙ ያወሱት አቶ ሳይመን መንግስት ሊቆጣጠረው ይገባል ብለዋል። መንገድ ላይ ጥቃት መሰንዘር የችግር ተግባር ነው። እንደዚህ አይነት ነገር የሚያደርጉት ማን እንደሆኑ፣ አላማቸው ምን እንደሆነ መግለጽ የነበረበት አላፍነት ያለው የክልሉ መንግስት ነው። ወንጀለኛውን ህግ ማቅረብ አለበት። እንደዚህ አይነት ወንጀል በደንብ በትክክል መቆጣጠር አለበት። ወይም ከአቅሙ በላይ የሚሆነ

ጊዜ ካለ ለፌዴራልን መንግሥት መቅረብ ይጠበቅበታል። የጋምቤላ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ ባጓል ጆክ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ደግሞ በአካባቢው እንዲህ አይነት ጥቃት ሲፈጸም የአሁኑ ለሶስተኛ ጊዜ እንደሆነ ገልጸዋል። ቅዳሜ ዕለት ጥቃት ተፈጸመበት የተባለው የህዝብ ማመላለሻ አውቶቡስ

ስለዚህ ያው ማህበረሰቡ ያው በመረጃ እንዲጠቀፉ ትብብራችን ይጠይቃሉ። ከማህበረሰብ ማለት የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱትም እንደዚሁ ይህን መሰል ጥቃት ለማስቆም በሚደረገው ጥረት ህዝቡ እንዲተባበር ጥሪ አቅርበዋል። ከዚህ ቀደም መጋቢት 18 ቀን 2016 ዓ ም ከጋምቤላ ከተማ ወደ ኑዌር ዞን ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ተፈጸመ በተባለ ተመሳሳይ የታጣቂዎች ጥቃት

አምስት ሰዎች መገደላቸውን ዘግበናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ተከታዩ የትንታኔ መጽሔት ቅንብራችን ደግሞ የናይሮቢ ነዋሪዎች ቻይናውያን ካለቅድ የሚገነቧቸው ሰማይ ጠቀስ ህንፃዎች ችግር እየፈጠሩብን ነው ስለማለታቸው የሚመለከተውን ከኬንያ ያገኘነውን ዘገባ ነው። በኬንያ ዋና ከተማ ናይሮቢ ዙሪያ የሚኖሩ አንዳንድ ነዋሪዎች በአካባቢያችን በተለይም በቻይና ኩባንያዎች ህገ ወጥ በሆነ መንገድ የሚካሄዱ የህንፃ ግንባታዎች በሚመለከት ተቃውሞ በማሰማት ላይ ናቸው። ጁማ ባጃንጋ ከናይሮቢ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።

ናይሮቢ ጥጋት ላይ የምትገኘው የኪሊማኒ ቀበሌ ነዋሪዎች በአካባቢያቸው ህግን ባልተከተለ መንገድ የሚከናወነው ግንባታ ስጋት ላይ ጥሎናል እያሉ ናቸው። ይህንን ስጋት ከሚያሰሙት መካከል አንዷ ጆሬቲች ሲዬ ናቸው። በአሁኑ ጊዜ እያሰቃየን ያለው ያለ ዕቅድ የሚካሄድ ግንባታ ነው።

የፍሳሽ ማስወገጃ አይሰሩም። ሰፋፊ መንገዶች፣ የእሳት አደጋ መከላከያ ጣቢያዎች፣ በቂ ትምህርት ቤቶችም ሆነ ሆስፒታሎች አይሰሩም። በቃ ዝም ብለው መኖሪያ ህንጻ ያለ ቅድመ መገንባት ነው የያዙት የሰማይ ጠቀስ ህንጻዎች። ግንባታውን በመቃወም ድምፃቸውን ከሚያሰሙት መካከል የኪሊማኒ ነዋሪዎች ይገኙባቸዋል። አልፍሬድ ኦማኒያ ኤኮቢልድ አፍሪካ የተባለ የከተማ ልማት አማካሪ ኩባንያ ዋና ስራ አስፈጻሚ ናቸው።

እዚህ አካባቢ የሚታዩት በርካታ ህንፃዎች የማዘጋጃ ቤቱን የልማት ግንባታ ቁጥጥር የሚጠይቀውን ግዴታ እንኳን አያሟሉም። ግን በማዘጋጃ ቤቱ ፈቃድ ሰጥቷቸዋል

ማዘጋጃ ቤቱ በሙስና የተዘፈቀ ነው። ይህንን በእርግጠኝነት ልነግር እችላለሁ። የማህበራዊ ደህንነት ተሟጋቿ የኬሊማኒ ነዋሪ ጆሬቲች ሲ የቻይና ኩባንያዎቹ ህግን ባልተከተለ መንገድ ግንባታቸውን የሚያካሂዱት የሙስና ተግባር እየፈጸሙ ነው ይላል። የቻይናውያን የልማት ግንባታ ማህበሩ በዚህ ጉዳይ አለበት፣ አብረው ነው የሚሰሩት።

እዚህ ሀገር ለሙስና አድራጎት ያሰፈሰፉ ሰዎች መኖራቸውን ስለሚያውቁ በደንብ እየተጠቀሙበት ነው። የከተማ አስተዳደሩ ሹማምንት ምላሽ እንዲሰጡ ቪኦኤ ላቀረበው ጥያቄ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የቻይና የህንፃ ግንባታ ኩባንያዎችም መልስ አልሰጡም። የምጣኔ ሀብት ባለሙያው ዢ ኢራኪ በበኩላቸው የቻይና የህንፃ ስራ ተቋራጭ ኩባንያዎች የኬንያን የግንባታ ኢንዱስትሪ ጥራት አሳድገዋል ነው ሚሉት።

በውድድር ይሰራ። ያ የኬንያን የግንባታ ኢንዱስትሪ ያሳድገዋል። ኬንያውያን ባለሙያዎችም ይማሩበታል። ይህ ሲሆን የሚጠቀመው ተገልጋዩ ነው።

ምክንያቱም ተወዳዳሪ ከሌለ የማይረባ ስራ ሰርቶ ማቅረብ ይከተላል። የኬንያ ህገ መንግስት የሀገሪቱ ዜጎች በሚመለከቷቸው የአስተዳደር ውሳኔዎች ውስጥ እንዲሳተፉ መደረግ ያለበት መሆኑን አስቀምጧል። የኬንያ የነዋሪዎች ማህበራት ጥምረት የተባለ ተቋም ዋና ስራ አስኪያጅ ሄንሪ ኦቼንግ በዚህ ጉዳይ ላይ ህጉ አለ፣ ችግሩ ተግባራዊ አለመደረጉ ነው ብለዋል። ህዝባዊ ተሳትፎ መኖር እንዳለበት በህጉ ላይ በግልጽ ተቀምጧል።

ይህንን የሚመለከት በቂ ህግ አለን። በህጉ አተግባበር ላይ ግን የስሙላ ስራ ነው የሚሰራው። አስቀድሞ ራሳቸው ውሳኔ ከሰጡ በኋላ ህዝቡ ይሳተፍበት ብለው የሚጠሩ የመንግሥት ባለሥልጣናት አሁንም አሉም።

ያው አድርገናል ለማለት ያህል ነው። ሰሞኑን ኬንያ ውስጥ በህይወትና በንብረት ላይ ጉዳት ያደረሰው ከባድ ዝናብና የጎርፍ መጥለቅለቅ አስቀድሞም ያለ ህጋዊ እቅድ በሚፈጸሙት ግንባታዎች ምክንያት የተፈጠሩትን ችግሮች እንዳባባሰ የኬንያ ነዋሪዎች ማህበራት ጥምረት ቡድኑ ተጠሪ ኦኒዬ ይናገራሉ። ሰማይ ጠቀስ ህንፃዎቹ ሲያልቁ፣ በተለይም እነዚህ ሰፊ መሬት ይዘው እየተገነቡ ያሉት ህንፃዎች ግንባታቸው

ሲጠናቀቅ አካባቢው እንዳለ ኮንክሪት በኮንክሪት ነው የሚሆነው። እሺ ውሃው ወዴት ይሄዳል? የዓለም ባንክ በሰጠው ትንበያ መሰረት እንደ አውሮፓውያን የዘመን አቆጣጠር 2050 ላይ ከዓለም ህዝብ 70 ከመቶ የከተማ ነዋሪ ይሆናል። እንደ ናይሮቢ ያሉ ከተሞች ታዲያ ከወዲሁ እቅድ ማዘጋጀታቸው ወሳኝ መሆኑን የዘርፉ ባለሙያዎች እያሳሰቡ ነው።

አሁን ደግሞ ዋሽንግተን በዚህ ሳምንት የተመለከተው ቅንብራችን ወደ እናንተ እናደርሳለን። ፍልስጤማውያን በመደገፍ የሚደረገው ተቃውሞ መጪው ምርጫ ላይ ተጽዕኖ ሊኖረው ይችላል ተብሏል። ፍልስጤማውያን የሚደግፉ ተማሪዎች በየዩኒቨርሲቲው ግቢ የነበረውን በድንኳን የመቀመጥ ተቃውሟቸው እንዲነሳ የተደረገ ቢሆንም አሁንም ግን በአቋማቸው እንደጸኑ ነው። ተቃውሞዎቹ የሚቀጥሉ ከሆነ ተንታኞች እንደሚሉት በያዝነው ዓመት በሚደረገው የአሜሪካ ፕሬዚዳንታዊ ምርጫ ላይ ተጽዕኖ ሊኖራቸው ይችላል። ቬሮኒካ ባልዲራስ ኢግሊሲያስ የላከችው ዘገባ አለ እንግዶ ወልዴ እንደሚከተለው ያቀርበዋል።

ባለፈው ቅዳሜ በቨርጂኒያ ዩኒቨርሲቲ ከ20 በላይ የሚሆኑ የፊልስጤማውያን ደጋፊዎች በፖሊስ ተይዘው ድንኳናቸውም እንዲፈርስ ተደርገዋል። እንዲህ አይነቱ እርምጃ ግን ተቃዋሚዎቹን ተስፋ የሚያስቆርጥ አልሆነም። በሚቺጋን እንደታየው አብዛኞቹ በምረቃ ሥነ ሥርዓት ላይም ተቃውሟቸውን ሲገልጹ ታይተዋል። በኒውዮርክ ኮሎምቢያ ዩኒቨርሲቲ ባለፈው ማክሰኞ ፖሊስ በተቃዋሚዎች ተይዞ የነበረን ህንፃ ካስለቀቀ በኋላ የከተማዋ ከንቲባ ኤሪክ አደምስ ትናንት እሁድ በኢቢሲ ቴሌቪዥን ቀርበው

በምረቃ ሥነ ሥርዓቶች ወቅት ሕግ አስከባሪዎች ሰላም እንዲሰፍን እንደሚያደርጉ አስታውቀዋል። ስራችንን እንሰራለን። ተቋማቱ የምረቃ ሥነ ሥርዓቱን ለማካሄድ ከወሰኑና ተማሪዎች ከቤተሰባቸው ጋር ጥሩ ጊዜ እንዲያሳልፉ ከተፈለገ በሰላማዊ መንገድ መፈጸሙ እናረጋግጣለን። ፕሬዚደንት ጆ ባይደን ተቃውሞዎቹን በተመለከተ ባለፈው ሐሙስ አስተያየታቸውን ሰጥተዋል።

የምርጫ ዘመቻቸው ተባባሪ ሊቀመንበር ሚች ላንድሩ ትናንት በሲኤንኤን ቴሌቪዥን ቀርበው የባይደንን መልእክት አጽንዖት ሰጥተው አስተላልፈዋል። እያንዳንዱ ሰው የመቃወም መብት አለው። ነገር ግን ሲቃወሙ በሰላማዊ መንገድ መሆን አለበት። ሁከት የሚፈጥሩ ከሆነ ግን ሊቆም ይገባል። ለውከት ቦታ የለንም። ለጸረ ሴማዊነት ቦታ የለንም። እስልምና ለሚያስፈራቸው ቦታ የለንም።

የሪፐብሊካን ፓርቲውን እንደሚወክሉ የሚጠበቁት ዶናልድ ትራምፕ በበኩላቸው በፍልስጤማውያን ደጋፊዎች ላይ የሚያሰሙትን ትችት ትላንት እሁድ በድጋሚ አቅርበዋል። ትሩዝ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው ባሰፈሩት መልእክት የሚያሰጉ ብለው ለገለጿቸው ተቃውሞዎች ዋናው ምክንያት ጆ ባይደን እንደሆኑ አመልክተዋል። የሚቺጋን ዩኒቨርሲቲው የፖለቲካ ሳይንቲስት ማይክል ትሩጎ ለቪኦኤ በስካይፕ እንደተናገሩት ትራምፕ ያንን የሚሉት በድጋሚ ለመመረጥ በሚያደርጉት ጥረት

የሚጠቀሙበት የፖለቲካ ስትራቴጂ አካል በመሆኑ ነው። ተማሪዎችን ጨምሮ ሌሎችም ተቃዋሚዎች ተይዘው ከግቢ እንዲወጡ ነው ትራምፕ የሚሹት። ፕሬዚዳንቱ በዚህ ጉዳይ ላይ ምንም ቁጥጥር እንደሌላቸው አያውቁም ወይም ይህን እውነታ መቀበል አይፈልጉም። ማይክል ትሩጎ ጨምረው እንዳሉ ተቃውሞዎቹ የሚቀጥሉ ከሆነ በመጪው ኅዳር በሚደረገው ፕሬዚደንታዊ ምርጫ ላይ ተጽዕኖ ሊኖራቸው ይችላል

generally do favor Donald Trump because ተቃውሞዎቹ በአጠቃላይ ሲታይ ትራምፕ ሊጠቅሙ ይችላሉ፣ ምክንያቱም ከአብዛኛው ደጋፊዎቻቸው አቋም ጋር የሚቃረኑ ናቸው። እነዚህ ደጋፊዎቻቸው በምርጫው ሊሳተፉ የሚችሉ ናቸው። በሌላ በኩል ተቃውሞዎቹ በወጣቶች ዘንድ የምርጫ ተሳትፏቸውን ሊጎዳ ይችላል። እነዚህ ደግሞ በአብዛኛው ዲሞክራቶች ሲሆኑ ጆ ባይደን ሊደግፉ የሚችሉ ናቸው።

ፕሬዚደንት ባይደን ነገ ማክሰኞ በአይሁዶች ላይ የተፈጸመውን ፍጅት ለማሰብ ዋሽንግተን ውስጥ በተቋቋመው ሙዚየም በሚያደርጉት ንግግር ጸረ ሴማዊነትን ለመታገል ስለተደረገው ጥረት ይናገራሉ ተብሎ ይጠበቃል። ትራምፕ ደግሞ ላለባቸው የወንጀል ክስ ኒውዮርክ በሚገኘው ፍርድ ቤት ሲመላለሱ፣ እንዲሁም በመጪው ቅዳሜ ኒው ጀርሲ ላይ ለሚያደርጉት የምርጫ ዘመቻ ሲዘጋጁ ሳምንቱን ያሳልፋሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ሌነኝ፣ ዋሽንግተን ዲሲ።

ቀጣዩ ዘገባችንም እንዲሁ የዩናይትድ ስቴትስ የ2024 ምርጫን ይመለከታል። የእስያ ተወላጅነት ያላቸው አሜሪካውያን ለመምረጥ ብቁ የሆኑ መራጮች ቁጥር በፍጥነት እየጨመረ ከመጣባቸው የዩናይትድ ስቴትስ ማህበረሰቦች ውስጥ መሆናቸውን ፒው የምርምር ማዕከል አስታወቀም። የቁጥራቸው መጨመር ድምፃቸውን ለማግኘት የሚፈልጉት ፕሬዚዳንታዊ እጩዎች ጆ ባይደንና ዶናልድ ትራምፕ የትኩረት አይናቸውን እንዲያሳርፉባቸውም ያደርጋል። የአሜሪካ ድምፁ እስከ አስተርንስ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርቧለች።

በመጪው ህዳር ወር በሚካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሊሰጡ የተመዘገቡት ትውልድ እስያ አሜሪካውያን መራጮች ቁጥር ጆ ባይደን እና ዶናልድ ትራምፕ በተወዳደሩበት በቀደመው ምርጫ ከነበሩት መራጮች ቁጥር በሁለት ሚሊዮን ገደማ ከፍ ብለዋል። ይህም አሪዞናን፣ ጆርጂያን እና ኔቫዳን በመሳሰሉት ባይደን እና ትራምፕ ብርቱ ፉክክር የሚያደርጉባቸው ግዛቶች ውስጥ

እነዚህ መራጮች ልዩነት ሊያመጣ የሚችል ትልቅ አቅም እንዲኖራቸው አድርጓል ይላሉ ትውልደ እስያ ፓሲፊክ ደሴት አሜሪካውያን መራጮች የሚባል ስብስብ የመራጮች አንቂ የሆኑት ክሪስቲን ቼን። ተፎካካሪዎች የሚሸናነፉት እጅግ ጠባብ በሆነ የድምፅ ብልጫ ስለሆነ የምርጫ ዘመቻዎች ተጨማሪ የመራጭ ድምፅ ለማግኘት ይሰራሉ። በመሆኑም

በእስያዊ አሜሪካዊው መራጭ ላይ ቢያተኩሩ በጣም ይጠቅማቸዋል ምክንያቱም እንደ ኤሮፓያን አቆጣጠር በ2020 ዓመተ ምህረት በተካሄደው ምርጫ ድምፅ ከኛ መራጮች ውስጥ 21 ከመቶ ለመጀመሪያ ጊዜ ድምፅ የሰጡ መራጮች ናቸው። ስለዚህ በጣም ተበረታተናል። እስያውያን አሜሪካውያን መራጮች ከፕሬዚደንታዊ እጩ የሚጠብቁት ምንድን ነው? ቪኦኤ አንዳንዶቹን ጠይቋል። ከተጠየቁት መካከል አንዱ ሳማናንግ ሂዮሚን

እንዲህ ይላሉ። እኔ የምፈልገው ጥሩ ብርታት ያለው ሰው በደንብ ማሰብ የሚችል አጠገቡ ያሉት የሚሉትን ሳይጠብቅ ራሱ ትክክለኛ ውሳኔ መውሰድ የሚችል ፕሬዚዳንት ነው። የእጩ ዕድሜ ጉዳይ አያሳስበኝም ያሉት ደግሞ ሃንጋና ደሳልቮ ናቸው።

እኔ ስራቸውን መስራት እስከቻሉ የሁሉም ዜጎች ኑሮ እንዲሻሻል ጥሩ የስራ እድል እንዲኖር እስከረዱና ጦርነትን ሊከላከሉልን የሚሞክሩ እስከሆኑ ድረስ የእድሜያቸው ጉዳይ አያሳስበኝም። ሁሉም ሰው ትልቁ ጉዳይ አድርጎ የሚያየው ይህንን ነው ብዬ አምናለው። ሶፊያ ኦሜርት በሰጡት አስተያየት ለአዲሱ ትውልድ ቦታ መልቀቅ አስፈላጊ ነው ብለዋል።

እኔ ወጣቶች ስልጣኑን ቢይዙ ደስ ይለኛል። ምክንያቱም እነሱ የተሻለ ጊዜም በተለይም ደግሞ የተሻለ አቅምም ይኖራቸዋል። በእድሜ ገፋ ያሉት የላቸውም ማለት ሳይሆን ቦታውን ለአዲሱ ትውልድ መልቀቅ ይገባል ለማለት ነው። ናታሊ ቮም ተመሳሳይ ሀሳብ ነው የሰጡት።

እኔ በበኩሌ በአሁኑ ጊዜ ሁሉም ለፕሬዝዳንትነት የሚወዳደሩት እጩዎችም ሆኑ አብረዋቸው ለምክትል ፕሬዝዳንትነት የሚወዳደሩት እጩዎች የአዲሱ ትውልድ አባላት መሆን አለባቸው ብዬ አጥብቄ አምናለሁ።

ትውልደ እስያ አሜሪካውያንን የፓሲፊክ ደሴት አካባቢና የነባሮቹ የሀዋይ ማህበረሰብ መራጮችን በዚህ ምርጫ በጣም የሚያሳስባቸው ጉዳይ የምጣኔ ሀብቱና የውጭ ፖሊሲ ጉዳይ መሆኑን አሶሲየትድ ፕሬስ ባለፈው ዓመት ያካሄደው የህዝብ አስተያየት ግምገማ ይጠቁማል። ከተጠየቁት አስር ሰዎች መካከል ሶስቱ የዋጋ ግሽበቱና የኢሚግሬሽን ጉዳይ ዋና ትኩረታቸው መሆኑን ነው ያመለከቱት።

ሲሻን ሳውቲማት ቪኦኤ ካነጋገራቸው መካከል አንዱ ናቸው። እኔ በይበልጥ ትኩረት የሚሰጠው ለኢሚግሬሽን ጉዳይ ይመስለኛል። ምክንያቱም ከእስያ ማህበረሰብ የሆኑ ብዙ ሰዎችና በርካታ ሰዎች ወደ ካምቦዲያ እንዲመለሱ እየተደረገ መሆኑን አይቻለው። ስለዚህ ኢሚግሬሽንን በሚመለከት ብዙ ለማወቅና ሰዎችን ለመርዳት እዚህ ሆነን

ምን ለማድረግ እንደምንችል ለማወቅ እፈልጋለሁ። ሃቪየር ኢንግሊ በበኩሉ ለእኔ ትልቁ ትኩረት የምሰጠው ለጤና አጠባበቅና ለኢሚግሬሽን ጉዳይ ነው። ከዚያም በተጨማሪ የመምረጥ መብት ጉዳይ፣ ምርጫዎች ያለ ችግር በትክክል መከናወናቸውን ማረጋገጥ፣ እነዚህም ትኩረት የምሰጣቸው ጉዳዮች ናቸው። ሶቢም ፒንም የሚከተለውን አስተያየት ነው የሰጡት።

Um, the three issues important to me include immigration. በኔ በኩል ትልቅ ቦታ የሚሰጣቸው ሶስት ጉዳዮች የኢሚግሬሽን ጉዳይ፣ የኢኮኖሚ ጉዳይና የዩክሬን እና የእስራኤል ጦርነቶች ናቸው። ይህ ጦርነት መካከለኛው ምስራቅ ውስጥ ሊስፋፋ እንደሚችል አስባለሁ። ከሁለት ዓመታት በፊት ፔንሲልቬንያ ክፍለ ግዛት ላይ በተካሄደው የፕሬዝደንታዊ አስተዳደር አጋማሽ ዘመን ሚድተርም ምርጫ

የሴ አሜሪካውያን መራጮች ድምጽ ትልቅ ሚና መጫወቱ ሲታወስ አሁንም ብርቱ ፉክክር የሚደረግባት በሆነችው በፔንስልቬንያ ክፍለ ግዛት የሁለቱም ወገኖች የምርጫ ዘመቻዎችን ትኩረት እንደሚስቡ ይጠበቃል። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በ

ሰዓት የቪኦ ኢትዮጵያ ቻናል ኤንኤስኤስ 1 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። አድማጮቻችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ስምንት ሆኗል። በዚህ አሜሪካ ድምፅ ዋሽንግተን ደግሞ ከቀኑ ስምንት ሰዓት ከሰላሳ ስምንት ላይ ነው። የመጀመሪያ ምዕራፍ አጋማሻችንን አጠናቀናል። አሁን ሁለተኛ ምዕራፍ አጋማሻችን የምናልፍ ነው የሚሆነው። የመጀመሪያው ቅንብራችን ሐኪሞን ይጠይቀው

የዛሬ ሳምንታዊ ሐኪም የሚጠይቁ ዝግጅታችን በገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር ህመም አዲስ ተስፋን የፈነጠቀ ሕክምና የሚለውን ይመለከታል። የጣፊያ ካንሰር ህመም እጅግ አሳሳቢ ከሆኑ የካንሰር አይነቶች አንዱ ሲሆን ህመሙ መኖሩን ፈጥኖ ማወቅ አዳጋች በመሆኑ በአመዛኙም የሚደረስበት ስር ከሰደደ በኋላ ነው። ለጣፊያ ካንሰር መጋለጣቸው ፈጥኖ በታወቀላቸው ህሙማን በህክምና ጨርሶ የመፈወስ እድላቸው አስር ከመቶ ሲሆን ያን ጊዜ አልፎ ዘግይቶ በሚደርስ ወቅት ግን

በሕይወት የሚቆዩበት አማካይ እድሜ ከሦስት ከሦስት ዓመት ተኩል መሆኑን የጥናት ውጤቶች ያሳያሉ። እንዲህ ላለው ብርቱ ህመም ፈውስ አዲስ ተስፋ በፈነጠቀ የህክምና አይነት ዙሪያ ነው እንግዲህ ዛሬ ምሽቱ የሐኪሞን የጠይቁ ትኩረት ያደረገው። ሙያው ማብራሪያን የሚሰጡን በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው ዶክተር አሌክስ አካሉ ናቸው። አሉላ ከበደን ያነጋገራቸው እንደሚከትለው ወደ እናንተ ይቀርባል። እጅግ በከፋ ገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር በዩናይት ስቴትስ ብሔራዊ የጤና ምርምር ተቋምና

ባዮንቴክ የተባለ የህክምና ምርምር ኩባንያ ትብብር የተሰራው የህክምና ክትባት ታላቅ ተስፋ አሳድረዋል። ክትባት ሲባል በአመዛኙ የመከላከያ ክትባት ነው የምናውቀው። ይሄ ግን ለማከም የሚውል ነው። በቅድሚያ ከሁሉ የከፋ ስለሚባለው ስለዚህ የካንሰር በሽታ ጠቅላላ ምንነት በሚያስረዱም ብንንደረደር፣ በሆዳችንና በጀርባ ለሰራ ሰራ አጥንታችን የሚባለው ስፓይናችን በሁለቱ መሀል የሚገኝ የሰውነት ክፍል አካል ነው

በስፋቱ ወደ አስራ አምስት ሴንቲሜትር ፒር የሚባለው ፍራፍሬ ዘር አለ። የሱን አይነት ቅርጽ ያለው ቀጠን ያለ ሰውነታችን ክፍል ነው። ሁለት ስራ ነው ያለው። አንደኛው ስራው የምንመገባቸውን ምግቦች እየሰባበረ ለሰውነታችን ለምንፈልገው ቦታ እንዲደርሱ የሚያደርግ ኢንዛይሞች ማለት ነው። እነሱን ማምረት ነው አንደኛው ስራው። ሁለተኛው ስራው ደግሞ ሆርሞኖች አሉ በሰውነታችን በውስጥ የሚተላለፈው የስኳር መጠን የሚያስተካክሉ ሲበዛ፣ የሚቀንሱ የሚያስተካክሉ ሆርሞኖች

ኢንሱሊን እና ግሉካጎን የሚባሉትን እነሱን የሚያመርት የሰውነታችን ክፍል ነው ጣፊያ። ወደ ጣፊያ ካንሰር ስንመጣ በሁለት አይነት መንገድ ይወጣል። አንደኛው ኤግዞክሪን ፓንክሪያት ሴል የሚባለው የፓንክሪያቲክ ካንሰር አይነት ሲሆን ሁለተኛው ደግሞ ኤንዶክሪን ይሉታል። ኤግዞክሪን እና ኤንዶክሪን እንግዲህ ቅድም እንደጠቀስኩት ሁለት አይነት ስራዎች አሉት ጣፊያችን። አንደኛው የምንጠቀመው ምግቦች ኢንዛይሞቹ ይሰባብሩታል። ያን የሚሰባብረው ክፍል የሚያመርተው ኤግዞክሪን ፓንክሪያት ሴል ይባላል።

ሁለተኛውን ስራ ደግሞ እነዚህ ሆርሞኖችን ኢንሱሊን እና ግሉካጎን የሚባሉት በሰውነታችን የደም ውስጥ ያሉት ስኳር መጠን የሚቆጣጠሩትን ሆርሞኖች ደግሞ ፕሮዲስ የሚያደርገው ሴል ከጣፊያችን ውስጥ ኢንዶክሪን ፓንክሪያድ ሴል ይባላል። እንግዲህ የጣፊያ ካንሰር ስንል ዘጠና አምስት ፐርሰንት የጣፊያ ካንሰር ከየት ይመጣል? ጥናቱ እንደሚያሳየው ከኤግዞክሪን፣ እነዚህ የምንመግባቸው ምግቦች የሚያብላላው ያን የሚያመርጠው ክፍል ነው ብዙ ጊዜ የፓንክሪያሪ ካንሰር

ዘጠና አምስት ፐርሰንት የሚታየው እዛ ቦታ ላይ ነው። ቀሪው አምስት ፐርሰንት ደግሞ እነዚህ ኢንሱሊን እና ግሉካጎል የሚባሉትን ደማችን ስበር የሚያስተካክሉት ላይ ይታያል ማለት ነው። እንግዲህ ቁጥሮችን ብናይ አሜሪካ ውስጥ ካለው ዳታ እንደምንረዳው ፓንካያት ካንሰር እንዴት ነው ሊይዘን የሚችለውን ብለን ስናጠራ ላይፍታይም፣ በህይወታችን ላይፍታይም ስንል ተወልዶ እስኪሞት ድረስ ባለው ማለት ነው ከሀምሳ ስድስት ወንዶች አንዱ ወንድ የጣፊያ ካንሰር ያጋጥመዋል ይላል። ከስልሳ ሴቶች አንዷ ሴት በህይወት ዘመኗ

ጣፊያ ካንሰር ያጋጥማቸዋል ማለት ነው። ምንድን ነው ይሄን የጣፊያ ካንሰር የሚያመጣው ብለን ደግሞ ስናሳ በአንደኛ ደረጃ የሚነገረው ማጨት ነው። ሁለተኛው ደግሞ የሰውነታችን ክብደት መጨመር፣ ኤክሴሲቭ ቦዲ ወይት መጨመር። ሌላው ደግሞ ስኳር በሽታ ወይም ክሮኒክ ፓንክሬዳስ የሚባል ደግሞ የጣፊያ ቁጣ ልበለው ደሱ አይነት ነገር ያለባቸው ያመጣሉ ማለት ነው።

ሌላው ደግሞ የዘር ሀረግ በቤተሰባችን በጣፊያ ካንሰር የተጎዳ ሰው ካለ፣ ሌላው ደግሞ እንደዚሁ በዘር ሀረግ ሆኖ አንዳንድ ምልክቶችን የሚያሳዩ ከሆነ ኤም ኢ ዋን የሚባል ሲንድሮም አለ። ነንፖሊፕሲስ ኮሎን ካንሰር፣ በዘር ሀረግ የኮሎን ካንሰር ያለባቸው ሰዎች የጣፊያ ካንሰር ሊታይባቸው ይችላል ማለት ነው። ሌሎችም አሉ። እነዚህ እንዲህ ለምሳሌ ያህል ነው ያሉ ካለን ሰዓት አንጻር

መልካም በርከት ያሉ ጭብጦችን ነው ያነሱት ዶክተር አሌክስ እስኪ አሁን ደግሞ ስለዚህ ከፍ ያለ ተስፋ ስለተጣለበት በሰው ሰራሽ ልህቀት ቴክኖሎጂ ወይም በኤአይ የሚታገዝ የክትባት ህክምና ምንነት ቢያስረዱን ከዚህ ቀደም ለጣፊያ ካንሰርም ሆነ ለሌሎች የካንሰር ህመም አይነቶች ከሚሰጡት የህክምና አማራጮችስ በምንድን ነው የሚለየው ጥሩ እንግዲህ የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር ተመሳሳይ ስለሆኑ

በቀላሉ በቶሎ ለማግኘት እንዳልኩ በጣም ያስቸግራል እና በሽታው ሲገኝ በጣም በይቶ አስቸጋሪ ደረጃ ላይ ደርሶ ነው። ብዙ ጥናቶች እየተደረጉ ነው፣ የጣፊያ ካንሰርን ለማዳር። ከነዛ ውስጥ ኢሚኖቴራፒ የሚባሉ ያንዱን ሰው ኢሚኒቲ ማለት የሰውነት በሽታን የመዋጋት አቅም ወይም የሰውነትን ወታደሮች፣ ሚን ቼክፖይንት የሚባሉ አሉ፣ ወታደሮች አሉ ሰውነታችን ብለን ብናስብ፣ እነሱን ማጠናከር እዛ ላይ እየተሰራ ያለ ጥናት አለ። ሌላው ደግሞ እንዳልከው አሁን ያነሳኸው አዲሱ

ቫክሲን ሲባል የምናውቀው ምንድን ነው? ለምሳሌ አሁን የፍሉ ቫክሲን ሲባል ጉንፋን እንዳይዘን መከላከል፣ ፕሬቨንቲቭ እሱን ነው በስፋት የምናውቀው። አሁን ግን የመጣው ትራያል ላይ ነው። አሁንም ገበያ መብቃት ገና ይቀረዋል። በጣም ግን ፕሮሚሲንግ ነገሮች አሉት። በጣም ጥሩ ውጤቶች እያሳየ ነው። የመጣው ምንድን ነው? ያ ቫክሲን ትሪት የሚያደርግ የሚያክል ነው ይሄኛው፣ ማከም ትልቁ። ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን

ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው ከሌሎች መድኃኒቶች እነና ካንሰር ሲባል የመጀመሪያው ቶሎ ከተገኘ ካንሰሩ በቀዶ ህክምና እንዲወጣ ማድረግ አረግ ነው በቀዶ ህክምና የማይወጣ ከሆነ ደግሞ ወደ ኪሞቴራፒ ወደ መድኃኒቶች ይሄዳሉ እነዚ መድኃኒቶች የምታደረጉት እንደ መድኃኒቶቹ ይለያያል ግን ኪሞቴራፒ ሲባል ትልቁ ችግሩ ምንድን ነው ሳይድ ኢፌክቱ ነው መድኃኒቱን በመውሰድ የሚመጡት ተጓዳኝ ችግሮች

ሳይድ ኢፌክቶቹ ናቸው የሚያስቸግሩት። ለምሳሌ የፀጉር መነቀም፣ የማያቋርጥ ትውከት፣ ክብደት መቀነስ፣ ሌሎች አይነት አይኖችን ያሳያል። እነዚህ መድኃኒቶችን በመውሰድ የሚመጡ ችግሮች አሉ። እነሱን ይቀንሳል ነው ይሄ ትልቁ ስራው። ካንሰር ቫክሲን እና በጣም ፕሮሚሲንግ ነው። በጣም ደስ ይላል። ትልቅ ተስፋ አሳድሯል። ይልቁንም ደግሞ እጅግ ከፋ ገዳይ መሆኑ የሚታወቅ ለበሽታው ሲጋለጡ ተስፋ የሚያመናምን ከመሆኑ አንጻር

ያሳደረው ስሜት ግልጽ ይመስላል። ቀደም ብለን እንዳነሳ ነው ይህ ታላቅ ተስፋ የሰጠ ሕክምና በሰው ሰራሽ ልህቀት ወይም በኤአይ የሚታገዝ መሆኑ ተመልክቷል። በአንጻሩ ኤአይ ወይም የሰው ሰራሽ ልህቀት በሕክምናው ዘርፍ በመድኃኒቶች እየተፈጠሩ ያሉ አዳዲስ መሳሪያዎች እና የሕክምና ተፈጥሮ ያላቸው ሌሎች ቅመሞችን ጨምሮ ትልቅ ተስፋ ሰጥቷል።

በጠቅላላው በተለያዩ ዘርፎች በሌላ በኩል፣ የእርስዎ መስሪያ ቤት መድኃኒቶች ወይም ህክምና መገልገያዎች የተሰርተው ጥቅም ላይ ከመዋላቸው በፊት ብቃታቸውንና መድኃኒቶችም ከሆኑ ፍቱንነታቸውን በምርመራ አረጋግጦ ፈቃድ የሚሰጥ መንግስታዊ አካል እንደመሆኑ መንግስታዊ አካል እንደመሆኑ ምንድን ነው እያያችሁ ያላችሁት? ይሄ ተስፋ ያሰጠ ሁኔታ በእርግጥ ምን ያህል ተጨባጭነት አለው? ብዙዎች ዘንድ በጣም በተነቃቃ ስሜት እንዲጠበቅ ያደረገ ይመስላል። እውነት ነው?

በደንብ በጥሩ ሁኔታ ተገለጽከው እና እንግዲህ የአርቲፊሻል ኢንቴሊጀንስ ምንድን ነው የሚያደርገው? መጀመሪያ ያው እንግዲህ በሕክምናው አሁን ያሉት ነገሮች ስናይ በጣም ብዙ ዳታ አለ። ያ ዳታ በሆስፒታሎች ይገኛል፣ በሪሰርች መስሪያ ቤቶች ይገኛል፣ ኢቨን በሽተኛው ውስጥ ይገኛል። ያ ብዙ ዳታ አለ እና ይሄ አርቲፊሻል ኢንቴሊጀንስ ወይም ኤአይ ምንድን ነው የሚያደርገው? እነዛን ዳታዎች ይወስድና አብላልቶ

እንግዲህ ትልቁ አድቫንቴጁ ሰው ብዙ ጊዜ የሚወስድበትን ዳታ ወስደህ አንብበህ ተለልተ ውሳኔ ለመስጠት የሚወስድብህን ጊዜ በጣም በፍጥነት የሚያደርግ እንግዲህ ኮምፒዩት ማድረግ የሚችል ትልቅ ዳታን በፍጥነት አብሰልስሎ ውጤት የሚሰጥ እንደማለት ነው። ሶ እየተሰራ ያለው አሁን እንግዲህ መስሪያ ቤታችንን የሚገቡ አፕሊኬሽኖች ብዙዎቹ ይህን እየተጠቀሙ እንዳሉ የሚያሳይ ነው። እንግዲህ ኤአይ ምን ምን ላይ ይሰራል ብለን ስናስብ ቶሎ በሽታውን ከመለየት አንጻር

በሽታውን ለመለየት መጀመሪያ የሚደረጉ ነገሮች አሉ። የደብ ጥናት ሊካሄድ ይችላል። ሲቲ ስካን ሊነሳ ይችላል። ኤምአር አይ ሊነሳ ይችላል። አንድ ሰው ሌላ ደግሞ ላፓስካፒ ሊደረግ ሊደረግለት ይችላል። ባዮፕሲ ደግሞ ሴሎችን ቆርጦ ማውጣት። አንድ ሰው ካንሰር አለበት ብሎ ሲጠረጠር እነዛ በባዮፕሲ ተቆርጦ የሚወጡ ሴሎች አሉ። እነሱ በማይክሮስኮፕ ጥናት ተደርጎባቸው ካንሰር አለው የሌለው የሚለው እነዚህ በጣም ባስት የሆነ ዳታ አለ

ያን ዳታ በጣም ብዙ ነው። የሰው ልጅ ብዙ ጊዜ ይወስድበታል። ከዛ ላይ ደግሞ ኤረር ይፈጠራል። እነዚህን ነገሮች አቮይድ ለማድረግ ነው እንግዲህ ኤ አይ የምንጠቀመው ማለት ነው። ዳታዎች ትመግበዋለ አናላይዝ አድርጎ አስቦ አውርዶ አውጥቶ ካሉት ኢንፎርሜሽኖች ወስዶ ውጤት ይሰጠናል። ሶ ይሄን እየተጠቀመዋሉ ራሱን የቻለ ደግሞ ፈተና አለው እንዳልኩ፣ በጣም በፍጥነት ነገሮችን ቢሰጠንም እነዛን ፈተናዎች ማወቅም ትልቅ ጠቀሜታ አለው ማለት ነው።

እንግዲህ ይሄም ጥናት ከሚያካሂዱ ሰዎች ጋር በሂሳብ እውቀት ካላቸው ጋር በኮምፒውተር እውቀት ያላቸው ሰዎች የሁሉም ሰው ውጤት የሆነ ስራ አብረን ሰርተን የምናስተካክለው ነገር ነው እንጂ አንድ ሰው ብቻ ወይም ኮምፒውተር እውቀት ያለ ሰው ብቻ ሊያስተካክለው የሚችለው አይደለም። ዶክተር ስለሆነ ዶክተሩ ብቻ ሊያስተካክለው የሚችለው ነገር አይደለም። ስለዚህ በጥናቱ ዙሪያ ያሉ ሰዎች ተባብረው የሚሰሩትና የሚያስተካክሉት ነገር ይሆናል ማለት ነው። መልካም በርካታ ጉዳዮችና የተመለከቱት

በዚህ በሰው ሰራሽ ልህቀት ወይም በኤአይ የታገዙ ሌሎችም በቅርቡ በመስሪያ ቤቱ ፍቃድ የተሰጣቸውን ተስፋ ያሳድሩ አዳዲስ ግኝቶች በተመለከተ ሰፋ ላለ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሌክስ አካሉ የዩናይትድ ስቴትስ ብሔራዊ ምግብና መድኃኒቶች ቁጥጥር አስተዳደር የካንሰር ምርምር ባለሙያ፣ ለዛሬው ለጊዜው አመሰግናለሁ። እግዚአብሔር ስጥልኝ። ሉላ አሉላ፣ በጣም አመሰግናለሁ። መልካም የፋሲካ በዓል ይሁንልህ። ለሰጠኝ ግን አመሰግናለሁ

ለእርሶና ለቤተሰቡም እንዲሁ እግዚአብሔር ይስጥልኝ። አድማጮቻችንና ተመልካቾቻችን ቀደም ሲል ስትከታተሉት የነበረው የጣፊያ ካንሰር ሕመምን የተመለከተውን ሳምንታዊን የሐኪሜውን

ይጠይቁ ዝግጅታችን ነበር። በአድማጮቻችንና ተመልካቾቻችን በቀደም ሲል አሉላ ከበደንና እንግዳውንም ዶክተር አሌክስ እናመሰግናለን። በዚህ ጉዳይ ላይ ወይም በተለያዩ የጤና ጉዳዮችን በተመለከተ የሐኪሞችና የሕክምና ባለሙያዎች ማብራሪያ ያስፈልጋችኋል የምትሏቸውን ሆርናት ቪኦኤ ኒውስ ዶት ኮም የኢሜይላችንን ጨምሮ በተለያዩ

የትስስር ገጾቻችንና አድራሾቻችን መልእክቶችና ሀሳቦችን ብታካፍሉን በእነዚያ ጉዳዮች ላይ የሚመለከታችሁን ባለሙያዎች እያቀረብን ምላሽ እንድታገኙበት ወይም ማብራሪዎች እንድታገኙበት የምናደርግ መሆኑን ከወዲሁ መጠቆም እወዳለሁኝ። የተከታተላችሁ ያለችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ሚያዝያ 28 2016 ዓ.ም ዝግጅታችን ነው። ዝግጅታችንም አሁን እንደቀጠለ ይገኛል።

ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማህበራዊ ትስስር ገጾቻችንን በቀጥታ መከታተል ትችላላችሁ። አማሪክ ዶት ቪኤንስ ዶት ኮም የዌብሳይታችን ነው። በዛ ተከታተሉን። አሁን ቀጥሎ ወደ እናንተ የምናደርሰው ደግሞ ሳምንታዊ የስፖርት ዘገባዎችን ነው።

በሳምንታዊ የስፖርት ዝግጅቶቻችን የምንመለከታቸው ጉዳዮች አትሌት ጠና ነገር ስርዓተ ቀብር ተፈጸመ። የትግራይ ክልል ክለቦች ከጦርነት በፊት ወደነበሩበት ሊግ ተመልሰው እንዲወዳደሩ ተወሰነም። የአውሮፓ ታላላቅ ሊጎች ወደ ፍጻሜ የተቃረቡ ሲሆን በእንግሊዝ ዋንጫ ፍክክሩ ቀጥሏል። ጀርመንና ጣሊያን በቀጣዩ ሻምፒዮንስ ሊግ ላይ ቢያንስ አምስት አምስት ክለቦችን ያሳትፋሉ ተብሏል። ኬኔዲ አባተ እነዚህና ሌሎችም ስፖርታዊ ዘገባዎችን ይዞ ወደ እናንተ እየጠበቃችሁ ነው። ወደ ኬኔዲ ልምራችሁ።

በማራቶን ውድድር ዝናን ካተረፉ አትሌቶች አንዱ የሆነው የኦሎምፒክ ሯጩ አትሌት ጠና ነገሪ ከዚህ ዓለም በሞት ተለይቷል።

በባርሴሎና ኦሎምፒክና በሌሎችም ዓለም አቀፍ ውድድሮች ሀገሩን ወክሎ የተወዳደረው አትሌቱ እንደ አውሮፓውያኑ በ1991 በግብፁ የኦል አፍሪካን ጌምስ በ1992 የጃፓን ፉኮካ ማራቶን በ1994 የጣሊያን ቬኒስ ማራቶንን ጨምሮ የተለያዩ ዓለም አቀፍ ውድድሮችን አሸንፏል። አትሌቱ በተለያዩ ዓለም አቀፍ ውድድሮች ስምንት የወርቅ ሜዳሊያዎችን ጨምሮ

በድምሩ ሀያ ሜዳሊያ ማሸነፉን ለአሜሪካ ድምጽ የደረሰው የህይወት ታሪኩ ያስረዳል። በቀድሞው ወለጋ ጠቅላይ ግዛት በአሁኑ የኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በ1962 ዓ ም የተወለደው አትሌት ጠና ባደረበት ህመም በአገር ውስጥና በውጭ አገር ሕክምና ሲከታተል ቆይቶ ባለፈው አርብ ሚያዝያ 25 ቀን 2016 ዓ ም በአዲስ አበባ አዲስ ህይወት ሆስፒታል በህክምና ላይ እያለ

በ ሀምሳ አራት አመቱ ማረፉ ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቱ ህልፈት የተሰማውን ሀዘን ገልጿል። አቶ ዮሐንስ እንግዳ የፌዴሬሽኑ ጽህፈት ቤት ኃላፊ ናቸው። ኦሎምፒክ ላይ ተሳትፏል። ከዛም ሌሎች አህጉራዊም ውድድሮች ላይም ማራቶን ላይ አለም አቀፍ ውድድሮችም ላይ የተሳተፈ አትሌት ነው። ያው እንደ ሁሉም አትሌቶቻችን የምናከብረው የምንወደው አትሌት ነው። ያው በህልፈቱ ምክንያት ፌዴሬሽኑ

ሐዘን ተሰምቶታል። ወዳጅ ዘመዶቹ ደግሞ መጽናናትን እንመኛለን። የአትሌቱ ስርዓተ ቀብር ዛሬ ሰኞ ሚያዝያ 28 ቀን በአዲስ አበባ ሳሊተ ምሕረት ቤተ ክርስቲያን ተፈጽሟል። ባለትዳር የነበረው አትሌት ጠና ነገሪ የሶስት ወንድና የአንድ ሴት በድምሩ የአራት ልጆች አባት ነው።

የትግራይ ክልል ክለቦች ከ2017 የውድድር ዓመት ጀምሮ ከጦርነቱ በፊት ሲወዳደሩበት ወደ ነበረው ሊግ ተመልሰው እንዲወዳደሩ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ውሳኔ አሳልፏል። ውሳኔው የተላለፈው በፕሪቶሪያው የሰላም ስምምነት መሰረት መሆኑን ፌዴሬሽኑ አስታውቋል።

መንግስትና የትግራይ ክልል አመራሮች በሰላም ስምምነቱ ሁሉም ነገር ወደ ነበረበት እንዲመለስ በተግባቡት መሰረት ሁሉም የትግራይ ክልል ክለቦች ከጦርነቱ በፊት ሲወዳደሩበት ወደ ነበረው ሊግ ከ2017 ጀምሮ ተመልሰው እንዲወዳደሩ የባህልና ስፖርት ሚኒስቴር በደብዳቤ መጠየቁን ፌዴሬሽኑ አመልክቷል።

ይህንን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ባደረገው ስብሰባ ከመንግስት የቀረበውን ጥያቄ ተቀብሏል። ስራ አስፈጻሚው ኮሚቴ የትግራይ ክልል ክለቦች ከሁለት ዓመት በላይ በውድድር ላይ ያልተሳተፉ በመሆኑ

በኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ መሰረት ሙሉ በሙሉ ከውድድር ከሚሰረዙ ይልቅ አንድ ደረጃ ዝቅ ብለው ውድድር እንዲጀምሩ ከዚህ ቀደም አስተላልፎት የነበረውን ውሳኔ በመሻር ነው አዲሱን ውሳኔ ያሳለፈው። በአዲሱ ውሳኔ መሰረት የኢትዮጵያ ፕሪምየር ሊግ የ2017 የውድድር ዓመት በ19 ቡድኖች መካከል ተደርጎ አምስት ክለቦች ወደ ከፍተኛ ሊግ የሚወርድ ይሆናል። ከዚያም በ2018 ቀድሞ ወደነበረበት 16 ክለቦች እንዲመለስ አቅጣጫ ተቀምጧል

ተጠቅሷል። የከፍተኛ ሊግና አንደኛ ሊግ ውድድሮችም በተመሳሳይ መልኩ ተግባራዊ እንዲደረጉ አቅጣጫ ተሰጥቷል ሲል ፌዴሬሽኑ በማህበራዊ የትስስር ገጾቹ አስታውቋል።

በሌላ የኢትዮጵያ እግር ኳስ መረጃ በ2015 የውድድር ዘመን ከፕሪምየር ሊግ ወደ ከፍተኛ ሊግ የወረደው አርባ ምንጭ ከተማ በዓመቱ ወደ ፕሪምየር ሊግ መመለሱን አረጋግጧል። አርባ ምንጭ ከተማ ባለፈው ሳምንት ሐሙስ ቦዲቲ ከተማን ሁለት ለዜሮ በማሸነፍ ሶስት ጨዋታ እየቀረው ነው ከምድብ ላይ ወደ 2017 የኢትዮጵያ ፕሪምየር ሊግ ያደገው።

በተመሳሳይ በ2015 የውድድር ዘመን ከፕሪምየር ሊጉ ወደ ከፍተኛ ሊግ ወርዶ የነበረው ኢትዮ ኤሌክትሪክ ደግሞ አምስት ጨዋታ እየቀረው ወደ ፕሪምየር ሊግ ማደጉን ከሳምንት በፊት አረጋግጧል።

በዓለም ተወዳጅ የሆኑ የአውሮፓ ታላላቅ ሊጎች የዘንድሮ ውድድር ወደ ፍጻሜ እያመራ ሲሆን እንደ ወትሮው አብዛኛው ሻምፒዮናቸውን ከወዲሁ ሲያረጋግጡ የእንግሊዝ ፕሪምየር ሊግ በአጓጊነቱ ቀጥሏል። ሪያል ማድሪድ አራት ጨዋታዎች እየቀሩት የላሊጋው ሻምፒዮን መሆኑን ቅዳሜ ዕለት አረጋግጧል። ለማድሪድ የዘንድሮው የላሊጋ ድሉ 36ኛው ነው። ኢንተር ሚላን ሶስት ጨዋታ እየቀረው የጣሊያን ሴሪያን ሲያሸንፍ በፈረንሳይ ሊግም እንዲሁ ፓሪስ ሴን ጀርመን ሶስት ጨዋታዎች እየቀሩት ሻምፒዮን

ሆኗል። በጀርመን ቡንደስሊጋ ደግሞ አምስት ጨዋታዎች እየቀሩት ሌቨርኩሰን በታሪክ ለመጀመሪያ ጊዜ የዋንጫው ባለቤት መሆኑ ይታወቃል። በአንጻሩ የእንግሊዝ ፕሪምየር ሊግ ሁለት ጨዋታዎች እየቀሩት በብርቱ ፉክክር ቀጥሏል። በማሸነፍ ግስጋሴያቸው የቀጠሉት አርሰናል እና ማንቸስተር ሲቲ የዋንጫው ዋነኛ ተፋላሚዎች ናቸው። አምና በዚህ ጊዜ ተከታታይ ነጥብ በመጣል የዋንጫ ተስፋውን ያመነምነው አርሰናል ዘንድሮ በተሻለ ጉዞ ላይ ይገኛል።

ከ36 ጨዋታዎች 83 ነጥብ በመሰብሰብ ሊጉን በመምራት ላይ ሲሆን ሻምፒዮን ለመሆን የቀሩትን ሁለት ጨዋታዎች በማሸነፍ የሲቲን ነጥብ መጣል ይጠብቃል። አንድ ተስተካካይ ጨዋታ እየቀረው በ82 ነጥብ የሚከተለው ሲቲ በአንጻሩ የቀሩትን ሶስት ጨዋታዎች ማሸነፍ ብቻ ሻምፒዮን ያደርገዋል።

ቡንደስሊጋውና ሴሪያው ለ2024 25 የሻምፒዮንስ ሊግ አምስተኛ ክለብ ማሳተፍ የሚችሉበትን ውጤት አስመዝግበዋል። ቀጣዩ የሻምፒዮንስ ሊግ ውድድር ከቀድሞው በአራት ከፍ ብሎ 36 ክለቦች የሚሳተፉበት ሲሆን ሁለቱ ሊጎች ዘንድሮ በአውሮፓ ውድድሮች ላይ ባሳዩት የተሻለ ብቃት ተመርጠው ተጨማሪ ቦታዎችን አግኝተዋል። ረቡዕ ምሽት በሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ቦሩሲያ ዶርትሙንድ ፓሪስ ሴን ጀርመንን አንድ ለዜሮ ማሸነፉን ተከትሎ

ጀርመን አምስተኛ ክለብ የምታሳትፍበትን እድል ስታገኝ፣ የሴሪያው ክለቦች በአውሮፓ መድረክ ባስመዘገቡት ውጤት ደግሞ ጣሊያን ባለፈው ወር ነው አምስተኛ እድሏን ያረጋገጠችው። ዶርትሙንድ የቻምፒዮንስ ሊግ ዋንጫን የሚያነሳ ከሆነና በቡንደስሊጋው ከቀዳሚ አራቱ ውጭ ካጠናቀቀ እንዲሁም አታላንታ ወይም ሮማ የዩሮፓ ሊግን ካሸነፉ ጀርመንና ጣሊያን ስድስተኛ ክለብ የማሳተፍ እድልም አላቸው።

እንደ አውሮፓውያን አቆጣጠር በ1978 አርጀንቲና ለመጀመሪያ ጊዜ የዓለም ዋንጫን እንድታነሳ ያስቻለው አሰልጣኝ ሴዛር ሉዊስ ሜኖቲ ከዚህ ዓለም በሞት መለየቱን የአርጀንቲና እግር ኳስ ማህበር እሁድ እለት አስታውቋል። ሜኖቲ በ85 አመቱ ነው ያረፈው። ማህበሩ የአሰልጣኙን የሞት ምክንያት ግን አልጠቀሰም። የሀገር ውስጥ መገናኛ ብዙሀን በበኩላቸው ሜኖቲ በመጋቢት ወር በከባድ የደም ማነስ ችግር ወደ ህክምና ማዕከል ገብቶ እንደነበር ዘግበዋል።

በሚያዝያ ወር ቀዶ ጥገና ተደርጎለት እንደነበረም የአሶሽዬትድ ፕሬስ ዘገባ ያመለክታል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ

እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።

አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

አድማጮቻችንና ተመልካቾቻችን የሰኞ ምሽት የአሜሪካ ድምጽ ዝግጅቶቻችን እነዚህን ይመስሉ ነበረ። እነዚህ ዝግጅቶችና ሌሎች ተጨማሪዎችን በኋላ ላይ ለመመልከት ከፈለጋችሁ ደግሞ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ታገኙታላችሁ። በትዊተር ሃሽታግ ቪኦኤ አማሪክ ላይ የምታገኙናላችሁ። በኢንስታግራም እና ዩቱብ ላይም አለን። በዛ ተገኝታችሁ ሌሎች ዝግጅቶችን በስፋት መከታተል ትችላላችሁ ማለት ነው።

ዝግጅቱን እየመራው አብሬያቸው ያመሸሁት አስማማየነው ነበርኩኝ። በስቲዲዮ ቅንብሩን ደግሞ ኤልያስ አስማረ ሲመራልን ቆይቷል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ከዝግጅቱ ላይ ሌሎች የአሜሪካ ድምፅ ባልደረቦቻችንም አብረውን ሲሳተፉ ነበረ። እናንተም ከኛ ጋር አብራችሁ አምሽታችሁ ስለተከታተላችሁ በጣም እናመሰግናለን። በነገ ወይም በሌሎች ዝግጅቶች ደግሞ መልሰ እስከምናገኛችሁ ድረስ መልካም ምሽት ይንላችሁ።